ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። ሰላም ጤና ይስጥልን። እንደምን ሰንብታችኋል? ይህ የዋዜማ ራዲዮ በነገራችን ላይ መሰናዶ ነው። በዚህ መሰናዶ በቅርቡ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጠባብነትን መዋጋትን በተመለከተ አጽንኦት ሰጥተው ያደረጉት አንድ ንግግር ነበረ። ከንግግሩ በስተጀርባ ያለው መልእክት ምንድን ነው? ከዛስ ባሻገር ኢህአዴግ በቀጣዩ ጊዜ ፊቱን ወደ ሌላ ዞር እንዳሰበ የሚያመላክቱ አንዳንድ ነጥቦች አሉ ይላሉ ተወያይ እንግዶቻችን። እንግዶቻችንን ያወያያቸው ያያቸው ባልደረባዬ መስፍን ነጋሽ ነው። ተወያዮቻችን ደግሞ ደረሰ ጌታቸውና ስለሽጣና ናቸው። ፕሮግራሙን በማድመጥ እናንተም ያላችሁን አስተያየት ልታጋሩን ትችላላችሁ። በቅድሚያ ግን የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ንግግር ቅንጭብ አድርገን እናሰማችሁና ወደ ውይይቱ እናልፋለን ከመስፍን ጋር መልካም ቆይታ መኝላችኋለሁ። አንዳንድ ቦታ ላይ የሌላ ብሔር ተወላጅ ለጠላት የሚታይበት ሁኔታ፣ ለመበዝበዝ የመጣ አውሬ ተደርጎ የሚታይበት ሁኔታ፣ አንዳንድ ቦታ ላይ ደግሞ እኔ ብቻ ነኝ ይሄ ነገር መስራት የሚችለው ሌላ ሁሉ ትራሽ ነው የሚባል አመለካከት፣ እነዚህ አጥፊ አመለካከቶች መወገድ አለባቸው። በጽኑ መታገል እንዳለብን መግባባት መፍጠር አለብን። የኪራይ ሰብሳቢነት ወኪል የሆኑ አመለካከቶች ደግሞ አሉ። አንደኛው ጠባብነት ነው። ሁለተኛው ትምክተኝነት ነው። ሶስተኛው በሃይማኖት ሽፋን የሚራመድ አክራሪነት ነው። እነዚህ አገራችንን የሚበትኑ አጥፊ አመለካከቶች ናቸው በሚለው ላይ መግባባት መፍጠር አለብን። ይሄ ልክፍት መነቀል አለበት። ይሄ ልክፍት ባለበት ልማታዊ ዲሞክራሲያዊነት ሊያብብ አይችልም። ስለዚህ እነዚህ አመለካከቶች መጨረሻቸው የብሔር ጥቅምም አይደለም፣ የሃይማኖት ጥቅምም አይደለም፣ የክልል ጥቅም ነው። በዚች በሰላም ላይ ወጥቼ እኔ አንድ ቦታ ደርሳለሁ የሚሉ ሰዎች የሚያተራምሱት ትርምስ ነው። ዞሮ ዞሮ የኪራይ ሰብሳቢነት መሸሸጊያ ናቸው። ዞሮ ዞሮ አቋራጭ ወደ ስልጣን መምጫ መንገዶች ናቸው። ዞሮ ዞሮ በአቋራጭ ጥቅም ለማግኘት የሚካሄድባቸው ጎዳናዎች ናቸው፣ ገመዶች ናቸው። ይሄ አንድ በአንድ መቆራረጥ አለበት። እዚህ ላይ መግባባት መፍጠር አለበት። እዚህ ላይ መግባባት ካልተፈጠረ ልማታዊ ዲሞክራሲያዊነት የሚባል ከድህነት ወጥመድ ውስጥ ፈልቅቀን ይሄን ወጥመድ ወደ አሽቀንጥረን ጥለን ልንወጣ የምንችልበት እድላችንን ይዘጋል፣ ጉዟችንን ያስረዝማል። አልፎ ተርፎም ከእጃችን ከወጣ አገሪቱን ምስቅልቅል ውስጥ ይከታል። ኃይለ ማርያም የተናገሩት ነገር የተወሰኑ ተመልካቾችን አስተያየ ምንድን ነው ትኩረት ሳይስብ አልቀረም። በተለይ እሳቸው ጠባብነት ካሉት ነገር ጋር ተያይዞ የእሳቸው ንግግር በእርግጥ ክብደት የሚሰጠው ነገር ያለበት ጉዳይ ሆኖ አገኘው ደረሰ ወይም ባለፈው የተደረገው የመጨረሻ ኢህአዲግ ኮንግረስ ላይ እኔ ሁለት ነገሮች ልብ ብያለሁ። አንዱ ልብ ያልኩት ነገር ምንድን ነው? በጣም በሚገርም ሁኔታ ስለ አቶ አርከበ ስለ ሺህ ሲያነሳ ገርሞኛል። ምክንያቱም እኔም ስለሳቸው ማንሳቴ ስለማይቀር ማለት ነው። አሁን ከተጠየቁት ጥያቄ አኳያ ኢህአዴግ በዚህ በመጨረሻ ባደረገው ኮንግረስ ስብሰባው ላይ አንድ አዲስ ቋንቋ ይዞ መጥቷል። አስተውላችሁ እንደሆነ አላውቅም። ይሄ ምንድን ነው? ከዚህ በኋላ ኢትዮጵያ ያላት የልማት ስትራቴጂ ኢንዱስትሪ ዘርፉን ማዕከል ያደረገ ነው የሚል እና የኢንዱስትሪ ዘርፉ አሁን ካለበት አስራ አራት በመቶ ከጂዲፒ ማሳደግ ያስፈልጋል እና ኢንዱስትሪው ላይ ማተኮር አለብን፣ ኢንዱስትሪላይዜሽን ላይ መስራት አለብን ብሎ ተነስቷል። ከዚህ በፊት ግብርናን ማዕከል ያደረገ እንቅስቃሴ ነበር እናደርግ ሲል የነበረ ድርጅት ነው እና ይሄ ኢንዱስትሪ ዘርፍ ላይ እንስራ፣ ኢንዱስትሪውን እናሳድግ፣ ከዚህ በኋላ በኢንዱስትሪው ላይ ነው ረጅሙን ጊዜ የምንፈጀው የሚለው አመለካከት ከጀርባ የአቶ አርከበ እጅ እንዳለበት እገምታለሁ። እንደምታውቁት ከጥቂት ወራት በፊት ሜዲና አፍሪካ ኢንዱስትሪያል ፖሊሲ ኢን ኢትዮጵያ የሚል መጽሐፍ አውጥተዋል፣ አሳትመዋል በኦክስፎርድ ዩኒቨርሲቲ ፕሬስ። የመጽሐፉ አንድምታ የሚለው ምንድን ነው? የእርሻ ልማት ተረፈ ምርት እስኪያመጣ ድረስ እና በጣም ብዙ ገቢ እስኪያስገኝ ድረስ መጠበቅ የለብንም። የኢንዱስትሪ ልማት ለመጀመር እና የኢንዱስትሪ ልማቱን አስቀድመን የኢንዱስትሪ ልማቱን አሳልጠን ከዛ በኋላ ካስፈለገ ግብርናውን መጎተት እንችላለን የሚል አዲስ ለየት ያለ የኢኮኖሚ ፖሊሲ ስትራቴጂ ለማራመድ የሚሞክር መጽሐፍ ነው መጽሐፉ እና የመግለጫውንም አይቼዋለሁ። የኮንግረሱን፣ ሰዎቹ አመራሩ ላይ ያሉት ሰዎች የሰጧቸውንም ኢንተርቪዎች ሰምቻ ያለሁኝ በተለይ ምክትል ሊቀመንበሩ አቶ ደመቀ የሰጡትን ልብ ብዬ አንብቤያለሁኝ። ይሄ የሚለው የሚያሳየኝ ነገር ምንድን ነው? አቶ አርከበ የቀድሞውን የአቶ መለስን ሀሳብ የማመንጨት የፖሊሲ አቅጣጫ የመንደፍ እና ፓርቲው በዚህ በኩል ይሂድ የሚለውን ነገር የመውሰድ ስራ እየጀመሩ ና ያንን ስራ ኮንሶሊዴት እያደረጉ እንደመጡ አስታውያለሁ። ኢንዱስትሪላይዜሽን ኢህአዲግ እንደሚለው የምር ሊያካሂደው የሚፈልገው የሪዮት ማነው የኢኮኖሚ ፖሊሲ አቅጣጫ ከሆነ ጠቅላይ ሚኒስትር ኃይለማርያም የተናገሩት ነገር ትክክል ነው፣ ቁም ነገር ነው ማለት እንችላለን። ምን ማለት ነው? ከእርሻ ከተመሰረተ ኢኮኖሚ ይልቅ ኢንዱስትሪያላይዜሽን ነው ዋናዋ ትኩረት ካልክ መሬት ለባለ ሀብቶች መስጠት ሊኖርብህ ነው። ጥሬ እቃ ባለበት ቦታ ሁሉ ፌዴራል መንግስቱ የሀገር ውስጥም የውጭ ሀገር ባለ ሀብቶችን እየጠራ ኢንዱስትሪ እንዲከፍቱ ማበረታታት ሊኖርበት ነው። ገንዘብ ሊያበድር ነው። ካፒታል አውትሌይ ሲኖሩታ ሊበደር ነው። የቴክኖሎጂ ትራንስፈር ማድረግ አለበት ከውጭ ሀገር እና ይሄ ማለት ባጭሩ ይሄንን የኢኮኖሚ ፖሊሲ ነድፈ የምር ለማድረግ መንቀሳቀስ ከጀመርክ ኢንዱስትሪያሊስት ክላስ ወይም ማርክሲስቶቹ እንደሚሉት ብሔራዊ ከበርቴ ለመፍጠር ሀሁ ልትጀምር ነው አቡጊዳ ልትጀምር ነው ማለት ነው። ይሄ ደግሞ አገሪቱ ከተዋቀረችበት ብሔር ተኮር የፖለቲካ ቅርጽ ምንም የማያላውስ ለንግድም ለኢንቨስትመንትም የማያላውስ በፖለቲካ ካድሬነት እና በሎሌነት ብቻ የሚሰጥ የሲቪል ሰርቪስ ስልጣን፣ እንዲሁም ኤትኖክራሲ በሰፈነበት ሀገር ውስጥ ጠባብነት ነው ለልማታችን እና ለሀገራችን አደጋ ብለው መናገራቸው ልብ ብለን ልንመለከተው የሚገባ ጉዳይ ነው። እኔ እንደውም ስለዚህ ትምክህት ስለሚባለው ነገር ያወሩት እንደው እሱን ሳይጠቅሱት አለፉ እንዲባሉ ይመስለኛል እንጂ ያስተዋሉት ነገር ያለ ይመስለኛል። ስለዚህ ስለጠባብነት አደጋ እና ጠጋ ብለን ልናስተውል ይገባል። አዲስ ስለሚመጡት የኢኮኖሚ ፖሊሲ ቋንቋዎች እና ያ ስለሚመኖረው የፖለቲካ አንድምታ እና ተቀባብነት ላይ ጠቅላይ ሚኒስትሩ ያደረጉት ረጅም ንግግርን ልብ ብለን ማስተዋል አለብን። ባይነኝ መስል ስለሺ ሰምተዋል ይመስለኛል። በትክክል ሰምቻለሁ። ይህን ሙሉ ለሙሉ ደረሰ ያለውን ነገር ኢንዶርስ በማድረግ ሊጀምር ሼር አደርገዋለሁና ምንድን ነው ያው እንግዲህ ኢህአዴግን እነው ተቀበልንም አልተቀበልንም ኢህአዴግ በስልጣን ላይ ቆያለው ብሎ የሚያስበው በአንድ በኩል በጭቆና መሳሪያዎቹ በያዘው ጠመንጃ በመታመን ነው። በሌላ በኩል ደግሞ ይህን እንግዲህ የተራ በህዝብ ዳቦ አበለዋለው፣ ለዛ ደግሞ ኃላፊነቱን ሙሉ ለሙሉ ወስጃለው የሚል ራሱን ሞግዚትም ጠባቂ የሚያደረገ አይነት ፓርቲ ፓርቲና መንግስት አድርገን ከወሰድን ለኢንዱስትሪ አዲስ በዚህ ጊዜ ትኩረት መስጠቱ የሚያስገርም አይሆንም። ከዚህ ቀደም እንደነበረው ደግሞ የገጠር ልማት ስትራቴጂ፣ የኢንዱስትሪ ስትራቴጂ ተግባራዊ ለማድረግ ያን ያህል ቀላል ሆኖ አላገኘው። ምንድን ነው ደረሰ እንደጠቀሰው ምርትን ማሳደግ በአንጻራዊ ደረጃ ጥሩ ዝናብ ከተገኘ ገበሬው ማዳበሪያ እንዲጠቀም ማድረግ ከተቻለ ምርጥ ዘር እንዲቀርብ ካደረግ ሌላ የምትጨምረው ነገር ውስን ነው። የገበያውን ችግር መቅረፍ ተገቢ ነው። አዎ፣ ግን ያን ያህል እንደ ኢንዱስትሪ ልማትን እንደ ማምጣት ከባድ አይደለም። ምርትን ከባድ አይደለም። በአግሪካልቸር ዘርፍ ምርትን ማሳደግ ከዚህ በኋላ ባለው ሁኔታ ኢትዮጵያ ብዙ ዩኒቨርሲቲዎች ያቋቋመች ሀገር ነች። ከዛም ዩኒቨርሲቲ ብዙ የተማረ ሰው እየወጣ ስራ ሊያገኝ ያልቻለበት ሁኔታ ነው ያለው። ከዛም በተጨማሪ ደግሞ ሃይስኩልም ከሃይስኩልም በላይ ባሉ የሙያ ማሰልጠኛ መለስተኛ ተቋማትም ብዙ የሰው ኃይል ትሬንድ እየሆነ ስራ ያላገኘበትን ሁኔታ ነው በዛ ሀገር የምናየው ይመስለኛል። ኢህአዴግ ከዚህ በኋላ ያለው ጊዜ ያቺ ሀገር በኢንዱስትሪ ዘርፍ እዚህ ግባ የሚባል ለውጥ እስካላመጣች ድረስ አንደኛው ማለት ዳቦ በማቅረብ ስልጣኔን አረጋግጣለሁ ብሎ ማሰቡ የሚያስኬድ እንደማይሆን የተረዳ ይመስለኛል። እና ደረሰ እንዳለው ኢንዱስትሪላይዜሽን ዲማንድ የሚያደርገውን ነገር ሁሉ አሟልተን በዚህች ሀገር በቀሪው አምስት አመታት በመመንጩ አምስት አመታት ኢንዱስትሪላይዝድ ባናደርጋትም ኢትዮጵያን ግን ወደዛ የሚያስኬድ እንቅስቃሴ መጀመር አለብን ብለው ያሰቡ ይመስላል። ከዛ አንጻር እኔ በበጎ ሊታይ የሚገባው ይመስለኛል። ግን ያው መጠንቀቅ ያለብን ነገር ዞሮ ዞሮ ይሄ ዋጋ ያስከፍላል። ኢህአዴግ ከዚህ ቀደም የሰራቸው ስራዎች ይህን ነገር እንዲተገበር እድል የሚሰጥ አይነት አይደለም። ኢህአዴግ ክልሎችን በምን አይነት ሰዎች እየተቆጣጠረ እንዳለ እናውቃለን። የክልል ቢሮክራሲን ረን እያደረገ ያለው በምን አይነት ሰዎች እንደሆነ እናውቃለን። በምን መስፈርት እንዲህ አይነት ሰዎችን እንደመለመለ እናውቃለን። በእርሻው ክፍለ ኢኮኖሚ ሊገኝ የሚችለውን በኢህአዴግ አቅም ሊገኝ የሚችለውን ውጤት አስመዝግብ ያለው፣ ከዚህ በኋላ ያለው በኢንዱስትሪው ዘርፍ አገሪቷን ማሳደግ ነው። ያ ነው። አሁን ያለውን ተጨባጭ ሁኔታ ያገናዘበና ኢህአዴግን በስልጣን ለማቆየት የሚረዳው የሚሄድ ማጠቃለያ ላይ የደረሰ ይመስላል። ምን ማለት ነው? ቅድም ደረሰ እንደጠቀሰው ኢትዮጵያ ኢንዱስትሪላይዝ መሆን አለባት። ኢንዱስትሪ ዘርፍን ማሳደግ ደግሞ ባለሀብትን ማምጣት ይጠይቃል። በሀገር ውስጥ ያሉ ባለሀብቶችን እንዲሰሩ ኢንከረጅ ማድረግ ይጠይቃል። ይሄ ደግሞ በየትኛውም የሀገሪቷ ክፍል ሰዎች ተንቀሳቅሰው እንዲሰሩ ሁኔታዎችን ማመቻቸት የሚጠይቅ ጉዳይ ነው። ኢህአዴግ ከዚህ ቀደም የመረጠው የፖለቲካ አቅጣጫ ግን ለዚህ የሚመች እንዳልሆነ የምናውቀው ነው። የኢትዮጵያ ክልሎች ቋንቋ መሰረት ባደረገ ፌዴራሊዝም የተመሰረቱ ናቸው። ያንን ቋንቋ የማይናገሩ ሰዎች በዛ ክልል መጥተው ምንም እንኳን ክልሉን የሚጠቅም ስራ ቢሰሩ በጎ የማይታዩበት ሀገር ነው ኢህአዴግ እስካሁን ድረስ የፈጠረው። አሁን ግን ኢህአዴግ ይመስለኛል ለኢህአዴግ ሰርቫይቫል ኢትዮጵያ ኢንዱስትሪላይዝድ መሆን አለበት አለባት የሚል አምቢሽስ ፕላን አምቢሽስ እቅድ ይዞ የተነሳ ይመስለኛል። እንግዲህ ያንን ነገር ለመተግበር የመጀመሪያው ምናልባት የፖለቲካ የቤት ስራ የክልሎችን ስልጣን ቱሰም ኤክስቴንት የሚቀንስ አይነት የፌዴራል መንግስት ጣልቃ ገብነት ያስፈልገዋል ብሎ አስበዋል። ያንን የሚያሳይ ነው። ከዚህ ቀደም ስለ ጠባብነት ስንሰማ በአብዛኛው የኦሮሞ ብሔርተኞች፣ በተለይም ደግሞ ኦነግ እንቅስቃሴው ጠንከር ባለ ጊዜ በዛች ሀገር ሰላም መረጋጋት ኢህአዴግ የሚፈልገውን ያክል አልሆነም በሚልበት ጊዜ የሚዘምረው መዝሙር ነበር። አሁን የኦነግ እንቅስቃሴ ውስን እንደሆነ እናውቃለን። በዚህ ወቅት ስለ ጠባብነት ማውራት ከኦነግ ጋር እንዳልተያያዘ፣ ከሰላም መረጋጋት ጋር እንዳልተያያዘ እንረዳለን። ራዘር ምንድን ነው? በግልጽ ሰውየው ምሳሌ እየሰጡ ሊያብራሩልን እንደሞከሩት ኢትዮጵያውያን ባለሀብቶችም ሆኑ ከሌላ ሀገር የሚመጡ ባለሀብቶች በክልሎች ሄደው በሚሰሩበት ጊዜ የሚመች ሁኔታ እንዳልጠበቃቸው፣ ያ ደግሞ ከዚህ በኋላ ቶለሬት እንደማይደረግ ሊዋጋው ኢህአዴግ እንደሚገባ የነገሩ ያሉት፣ ይሄ እንደኔ አስተያየት መልካም ነገር ሊሆን ይችላል። ግን ደግሞ ያን ያህልም ቀላል አይደለም። በሌላ በኩል ደግሞ እውነት ኢትዮጵያውያን ባለሀብቶች ሰዎችን ፌር በሆነ ለሁሉ እኩል በሆነ መልኩ ከተወለዱበት አካባቢ ክልል ውጭ ወጥተው ራሳቸውን ጠቅመው አገራቸውን እና ህዝባቸውን እንዲጠቅሙ ፌር የሆነ ሌቭል የሆነ ግራውንድ ኢህአዴግ ለማዘጋጀት ቁርጠኝነቱ አለው ወይ? እንደ አሸን እየፈሉ ያሉትን ሚሊዮነርስ እናውቃለን። ኢትዮጵያ ውስጥ ብዙዎቹ ከስርዓቱ ጋር ግንኙነት ያላቸው የስራ መፍጠር ተፈጥሮውም ወይንም ደግሞ እንደው ባክግራውንዱም የሌላቸው ሰዎች በአንድ ምሽት ነጋዴ ሆነው ሚሊዮነር እየሆኑ ያሉበት ሀገር ነው። እነዚህ ሰዎች ናቸው አሁን ሄደው በክልል ፋብሪካ የሚከፍቱት የስራ እድል የሚፈጥሩት ኤክስፖርተብል አይተምስ የሚያመርቱት። እሱ እንግዲህ ጊዜ የሚፈታው ነገር ይሆናል። ዞሮ ዞሮ ግን በራሱ ክልሎች ለልማት ምቹ እንዲሆኑ፣ ካፒታልን አትራክት የሚያደርጉ እንዲሆኑ ማድረግ አስፈላጊነቱን ኢህአዲግ መረዳቱ መልካም ነገር ነው ብዬ ነው ማለት ነው። ደረሰና ስለሺ የድርጅቱን መግለጫ የጉባኤውን መጨረሻ መግለጫ እና በኋላም አቶ ኃይለማርያም የተናገሩትን ንግግር በተመለከተ እኔ በግሌ ሁለቱንም የምሬን አልወሰድኳቸውም። በተለያዩ ምክንያቶች እንደውም እኔ ከዚህ ቀደም የነበሩትን የተመሳሳይ የድርጅታዊ ጉባኤ መግለጫዎች እየፈለኩ ነበር ለማነፃፀር ምክንያቱም በተለይ የድርጅቱ የአቋም መግለጫ ተብሎ ንቻ ላይ የወጣው ያው የተለመደው መንቻካ ቋንቋ በመንቻካ አጻጻፍ ተጽፎ ነው እና እንደው ከዛ ውስጥ የተለየ ቁም ነገር ይገኝበታል አንዳች ነገር ያመላክታል ብዬ ለመረዳት ደጋግሜ አንብቤዋለሁኝ። ግን ከተለመደው የዛሬ ዓመት ከሰማሁት ፕሮፓጋንዳ የተለየ ሆኖ አልተሰማኝም። ለእኔ ግን ምናልባት ተሳስቼ ሊሆን ይችላል። የአቶ ኃይለማርያምንም ንግግር በተመለከተ በተመሳሳይ ስሜት ነው ያዳመጥኩት። ግን እናንተ እንደምትሉት የተለየ ነገር የሚጠቁም ቢሆን ደስታውን አልችለውም። እንግዲህ እውነት ነው አይደለም፣ በሂደት የምንመለከተው ይሆናል። ተወያዮቻችን ያሉትን ሰማችሁ፣ እናንተስ ምን ትላላችሁ? ከዋዜማ ጋር ያጠፋችሁት ጊዜ የሚያስቆጭ እንዳልነበር ተስፋ አድርጋለሁ። ሀሳባችሁን አጋሩን በኢሜል አድራሻችን ዋዜማ ራዲዮ ዶት ኮም ዋዜማ ራዲዮ ዶት ኮም ላይ ልትጽፉልን ትችላላችሁ። በፌስቡክ እና በትዊተር ዋዜማ ራዲዮ ብላችሁ ፈልጉን። አለበለዚያም ደግሞ በድረገጻችን ዋዜማ ራዲዮ ዶት ኮም ዋዜማ ራዲዮ ዶት ኮም ላይ ፕሮግራሞቻችንን ማድመጥ ይቻላል፣ ከዚህ ቀደም የተላለፉትንም ጭምር። አብራችሁን ስለቆያችሁ እናመሰግናለን። በውይይቱ ላይ የተካፈሉት ደረሰ ጌታቸውና ስለሽጠና ነበሩ። አዘጋጁ ደግሞ መስፍን ነጋሽ። እስከ ሳምንት ጤና ይስጥልን